ጋቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባበሉ። ታክሲው ሞልቷል። ጋቢና ቪኦኤ አስገባቸው። And Africa's livest DJ, DJ Fatou on the 1 and 2. One love, we feel for you. I miss you. ጤና ይስጥልኝ የተከበራችሁ አድማጮቻችን፣ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርቡ ጋቢና ቪኦኤ ወይም ጋቢና ሚውዚክ ተጀምረዋል። ማስተናግዳችሁ ዲጄ ፋቱ ነኝ። በዛሬው ፕሮግራሜ ላይ እንግዲህ ምርጥ ያልኳቸውን አስር ሙዚቃዎች የአማርኛ ሙዚቃዎች መርጬ የላችኋለሁ። አብራችሁ እንድትቆዩ በመጋበዝ እንግዲህ ፕሮግራሜን እንጀምራለሁ። አስር ቁጥር ላይ አርጌ የመረጥኩት ሙዚቃ ዛሬ እንግዲህ የማሚላ ሉቃስ ማሚላ ሉቃስ የተሰኘ ሙዚቀኛ ነው። ብዙዎቻችሁ ታውቁታላችሁ። "ኢትዮጵያ ላይ" የተሰኘው ሙዚቃ አስረኛ አርጌ መርጫዋለሁ። አድምጡት። የእናቴና የአገሬ ናፍቆት ካኬ በላይ እስከ መቼ በሰው አገር ላይ ለሰቃይ ባዳ መልሰኝ በላይ በላይ አገሬ ላይ በሰማይ። Altyazı It's not a ያለመጣችሁት መጣችሁት የማሚላል ሙዚቃ ነበር። ማሚላን ሉቃስ ይሰኛል። በጣም አሪፍ የሆነ የመጣ ሙዚቀኛ ነው። ለተለያዩ ሙዚቀኞች ግጥምና ዜማ ይሰጣል። ከዚህ በፊት አንድ ግሩፕ ነበራቸው ማሚላና ና ኪችን የሚባል አሁን እንግዲህ ለብቻው የሰራው ሙዚቃ ነው። ማስ ያስደመጥኳችሁ ኢትዮጵያን ኢትዮጵያ ላይ ይሰኛል። በዘጠነኛ ላይ ያለው ደግሞ ወንዲ ማክ ነው የኔይማር በጉራግኛ ስታይል ዲጄ ፋቱ ጋቢና ቪኦኤ we tchinha i told you

Taught in you. I told ah. Ah, ah, ah. Ah, ah, any money. አደመጣችሁት። በዘጠኛ ላይ አድርጌ የመረጥኩትን ወንዲ ማክ የኔማር ነበረ። ወደ ዲና አንተነ እንሸጋገራለን። በዴ ይሰኛል። የኦሮምኛ ስልት የያዘ ሙዚቃ ነው። አድምጡት። ከዚህ በፊት ዲና አንተነህን ከዚህ በፊት ዲና አንተነህን በአገውኛ ዜማዋ ነበር የምታኳት። አሁን ደግሞ እንደዚህ ኦሮምኛ ስታይል ይዛ ያቀረበችልን በዴ ነበር ያስደመጣዎቹ። ዲጄ ፋቱ ነኝ። በቪኦኤ አማሪክ ላይ ፌስቡክ ላይ ላይቭ አድርገነዋል መከታተል ትችላላችሁ። እዛ ላይ አስተያየቶቻችሁን መስጠት ትችላላችሁ። ሱማሊኛ ሙዚቃ ጋብዘኝ አለ ሰው ነበረ እንግዲህ የሚቀጥለው ጊዜ እንጋብዛሃለን። ኢብራሂም አህመድ ደግሞ አይ ላይክ ደ ሚውዚክ ቴንክ ዩ ቴንክስ ዲጄ ፋትስ ብሏል። ሙዚቃውን ወድጀዋለሁ አመሰግናለሁ ብሏል። እኛም እናመሰግናለን። አስተያየቶቻችሁን አሁንም ስጡን፣ ቪኦኤ አምሃሪክ ላይ ፌስቡክ ፔጃችን ላይ። በማስከተል እንግዲህ ቀዝቀዝ አርገዋለሁ ደግሞ የሚቀጥሉትን ሶስት ሙዚቃዎች። እነዚህ ሶስት ሙዚቃዎች ደግሞ ቀዝቀዝ አድርጌ እንደገና ሞቅ እናረገዋለሁ ወደ መጨረሻ ላይ ያሰብኩት የአዲስም የድሮ ሙዚቃም ማለ አዲስ ሙዚቃ ነው። እናያሰብኩት ያሰብኩት አሁን ደግሞ ሲቆየ ካሉ ሙዚቃዎች በጣም አልቆየም፣ ግን አዲስ ሙዚቃ አይደለም። የዳዊት ጽጌ ነው። በጣም በጣም ወድሻለሁ ከተሰኘው አልበሙ ላይ ራሱን በጣም በጣም ወድሻለሁ የተሰኘው ሙዚቃ ነው። መጋብዛችሁ የምታደምጡት ጋቢና ቪኦኤ ነው። ማስተናግዳችሁ ዲጄ ፋያትሱ ነኝ። የምታደምጡት ደግሞ ዛሬ አስር ምርጥ የኢትዮጵያ ሙዚቃዎች እኔ የመረጥኩላችሁን ነው። ዳዊት ጽጌ የሆዴላ ሳይሽ መንቃል ተናገረሽ ውስጤን ለግለስለሽ ጨነቀኝ ጠበበ ጠፋኝ ምልሽ እወቂልኝ ባክሽ እንደምወደሽ con a man eh. and don't you more doubt so align you Choć speceto, gąp to, patrzemy to, Jest rasiu, taki humena lepysz się jest ዳዊት ጽጌን አስደመጥኳችሁ። በጣም በጣም በጣም ነው የሚወዳት፣ እኛም በጣም በጣም ነው የምንወዳቸው አድማጮቻችን። በማስከተል ደግሞ ያዘጋጀውላችሁ በስድስተኛነት ከጸደንያ ገብረ ማርቆስ አዲስ አልበም፣ የአልበሙ መጠሪያ የፍቅር ግርማንስ ያድምጡ ደግሞ

I'm a to ባለፈው ሳምንት የጋቢና ቪኦኤ እንግዳ ርጊ አቅርቢያት ነበር ፀደኒያ ገብረ ማርቆስን ይህ ሙዚቃዋ ደግሞ ምርጥ ነው እኔ የወደድኩት ሙዚቃዎች ናቸው እኔ የወደድኳቸውን አስር ሙዚቃዎች እያስደመጥኳቸው ነው በዚህ ዓመት ከወጡ ሙዚቃዎች መካከል ደግሞ በጣም ወደ እጄ እንግዲህ በአምስተኝነት ያስቀመጥኩት እሱ ባለው ይሰኛል ማሬ ማሬ ነው ለስለስ ያለ ነው ግን በጣም ደስ የሚል ሙዚቃ ወደ እናንተ Mănâncim n la la răciun, mănânc I can love in the left side for me. Yeah. I do ተመልሻለሁ አድማጮቼ። የምታደምጡት ጋቢና ቪኦኤ የዛሬ የዲጄ ፋቱ ቶፕቴን አማርኛ ሙዚቃዎችን ነው። ምርጥ አማርኛ ምርጥ አስር ሙዚቃዎችን ነው ማስደመጣችሁ። ያደመጣችሁት እሱ ባለው ማሬ ማሬ ማሬ የተሰኘውን በጣም አሪፍ ሙዚቃ ነው። ወደ ትግርኛ ነው የምንሄደው። ዳዊት ይባላል። በጣም አሁን አሪፍ አሪፍ አሪፍ ሆኖለታል ኢትዮጵያ ውስጥ። እሱን ላሰማችሁ ዳዊት e ዛሬ ተደመጣችሁት ዳዊት ነበር። በባአይነ የተሰኘ ሙዚቃ ነበር። ዲጄ ፋጹ ማስተናግዳችሁ፣ ብታደምጡት ጋቢና ቪወይን፣ ጋቢና ሚውዚክ ነው። አርብ አርብ አርብ፣ የቀን ጸዴ ብለነዋል። በማስከተል ደግሞ ዥዋ ዥዌ የአብዱኪያር አዲስ ሲንግል ነው። እሱን ጋብዛችሁ ግን ለማታ ደንገት መጣና፣ ከቤቴ ፍቅሬ ነች ትላለች። ቦቼ የኔ ነች የኔ ነች ልና ትጠፋለች። ደግሞ እንደገና እውነት መናገር በርታለች። እዚህም መጣም ፍቅር ትላለች

ጋቢና ቪኦኤ ሶስት ሶስት ሶስተኛ ላይ ያደመጣችሁ ታብሉኪ ያር ነበር። ወደ ሁለት ደርሰናል። ከዛ አንደኛውን አስደመጣችሁ አለ። ሁለተኛ ግን አለምዬ ነው። በጣም ደስ የሚል ሙዚቃ ነው። የሚያስጨፍር ሙዚቃ ነው። ዋሻው እንዴ ወደ እናንተ ወደ ኋላ የለም። ወደ ኋላ Dolam dolam ሀሳብ ሰለስል ከልቤር ቆይ ቀረ አሁን ግን ሲገባኝ የጥያቄው መልሱ ወዝ ወዝ ማለት ነው። ከሀሳብ ሲመለሱ አይደለም እንዴ አይደለም እንዴ ዋሸ እንዴ አይደለም እንዴ በሀሳብ ተገናኝተው ክንፍ ያሉ ለታ እንዴት ያስደስታል ከሀገር ል ጨዋታ? ወጋ ወጋ አድርጎ በቀላል በቀላል ከሚወዱት ጋራ መጫወት ደስ ይላል። አይደለም እንዴ አይደለም እንዴ ዋሸው እንዴ አይደለም እንዴ አርማሽ ነፃነት ነው ምድርሽ አረንጓዴ ድማም የአገር የልጅ አይደለሽም እንዴ ውበት ደም ግባትሽ በአገር ልብስሽ ፈግቶ አስቸገረኝ እጅ ተንጣሬሽ በስቶ አይደለም እንዴ አይደለም እንዴ

ዜና ስማ፣ አንተ ፈዛዛ መልሴን አምጣ። አድማጮቼ፣ ወደ አንደኛው ሙዚቃ ደርሰናል። እንግዲህ ከመረጥኩላችሁ አስር ሙዚቃዎች አንደኛ አድርጌ የመረጥኩት ዛሬ የታደለ ሮባቲ ሮባላላ ጦትሽን ይሰኛል። እሱን አድምጡ።

ሲሮ ላላ ወይም ታደል ሮባ ከላ ፎንቴን ነበር ያደመጣችሁት። የእሱ ሙዚቃ እንግዲህ አንደኛ አድርጌ መርጬላችኋለሁ። በጣም ደስ ደስ ደስ የሚል የሚያስጨፍር ሙዚቃ ነው። እንግዲህ ሳስተናግዳችሁ የነበርኩት ዲጄ ፋት እሱ ነኝ። በፕሮግራማችን ዘና እንዳላችሁ ተስፋ አደርጋለሁኝ። በቪዮ አማሪክ ላይ አስተያየቶቻችሁንም ላኩልን። የምትፈልጉት ሙዚቃ ካለ በዚ አጫውታለሁኝ። እንግዲህ በዚህ ሙዚቃ ነው የምጨርሰው ፕሮግራሜን። መልካም ቅዳሜና ውድመኝላችኋለሁ ለሁላችሁም በያላችሁበት Bonsoir, bonjour adisababa Baba Gojo, from and voilà na <laughs> so fast. Father never not know yellow melted Na gedi la kana tumeshitu ndema kwa mdu adamu luma che ameleke get i jameli